Jetzt das heute Journal mit Heinz Wolf und Marietta Slomka. Guten Abend. Seit Wochen harren in Idomeni mehr als 10.000 Menschen aus. Hunderte Flüchtlinge werden von Polizisten mit Tränengas beschossen. ተመላልሰውበታል። የተፈራው ደረሰ። ጥንቃቄ የሚደረግበት የተባለው ሁኔታ በዚሁ ከቀጠለ ከቁጥጥር ውጭ ሊወጣ ነው ብለውም ዘጋቢዎቹ የተቀባበሉ እንደገና አስጠንቅቀዋል። በግሪክና በመቄዶንያ ድንበር ላይ ፖሊሶች ኬላውን ሰብረው አጥሩን ሾልኮው ከግሪክ ወደ አውሮፓ ለመነጎድ በተነሱት ስደተኞች ላይ የሚያስለቅስ የመርዝ ጢስ በስደተኞቹ ላይ ተኩሰው በኃይል ወደ መጡበት በትኖ መልሰዋቸዋል። ዲቪደሮም ዳርፍንሽታይን ጽሩክ ስደተኞቹ በአጸፋው ድንጋይ በመወርወር ፖሊሶቹን ለመመከት ሞክረዋል። እንደዚህ አይነቱ ግጭትም ከጦርነትና ከፖለቲካ ክትትል ሸሽተው እዚህ ጥገኝነት ለመጠየቅ በተነሱት ስደተኞች ላይ እንዳይከፈት ተመልካቾች ቀደም ሲል አስጠንቅቀዋል። ይኸው የተባለውን ደረሰ ብሎም ጋዜጠኛው ፊልሙን እያሳየ ወደ ሁኔታው እሱንም ወደ መዘርዘሩ ትላንት ተሸጋግረዋል። ስደተኞቹንም አነጋግሮ ሪፖርተሩ ወይ ለይልቶለት ድንበሩን አቋርጠን ወደ አውሮፓ እንዘልቃለን ወይም ደግሞ እዚሁ ሞተን እንቀራለን። ያለን ምርጫ እነዚህ ሁለቱ ብቻ ናቸው። በየጊዜው በተለያዩ ስሞች አንድ ጊዜ ጄኔቫ፣ ሌላ ጊዜ ጄኔቫ ሁለት ሶስት እና አራት የሚባሉትን የጄኔቫ ውሳኔዎች መስማቱ እኛም ሰልችቶናል። ከአስር ሺህ የሚበልጡ በግሪክና በመቄዶንያ ድንበር ላይ የሰፈሩትን ስደተኞች አንድ በአረብኛ ቋንቋ የተጻፈ በራሪ ወረቀት ወደ አውሮፓ የሚያሸጋግረው ኬላ ዛሬ ሊከፈት ነው ብሎ ሰውን በዚህ ጥሪው ትላንት እንደቀሰቀሰ ጋዜጠኞቹ መነሻ ምክንያቱ እሱ ነው ብለው አያይዘውም ዘግበዋል። የድንበር ፖሊሱም ይህ እውነት አለው ብሎ ሲጠየቅም አረጋግጠዋል። የተበተኑ በራሪ ወረቀቶች በአረብኛ ቋንቋ ኬላው ሊከፈት ነው ብሎ ማንነታቸው አልታወቁ ቡድኖች ለተንኮል በስደተኛው መንደር ይህን የመሰለ መልእክት የያዘ ወረቀት ፖሊሱ እንዳለው ትላንት በትነዋል። ያ በአሁኑ ሰዓት በግሪክ አገር 53ሺ ስደተኞች ይገኛሉ። አብዛኛዎቹ ስደተኞች ደግሞ ግሪክን ለቀው ወደ ምዕራብ አውሮፓ ለመግባት የተዘጋጁ ናቸው። የግሪክ መንግስት እነዚህን ሁሉ ስደተኞች ለማስተናገድ የማይችልበት ደረጃም ላይ ነው። ትልቁ ጥያቄ አሁን ምን ይደረግ የሚለው ነው። እዚያውም ላይ አከታትሎ ግሪኮች ችግሩን ብቻቸውን ይወጡታል ወይ ወይስ አይወጡትም የሚለው ጥያቄ ነው። የስደተኞች ጉዳይ እዚህ አውሮፓ ገና ማሰሪያ ያላገኘ ይመስላል። ይልማ ኃይለ ሚካኤል ዶቼ ቬለ ራዲዮ ጣቢያ ከበርሊን ከተማ